ትምህርት 15 አንድ ለሰዎች ሁሉ ህይወትን የሚሰጥ ማን ነው? ሀ እግዚአብሔር። ሁለት ቃይና አቤል የተወለዱት የት ነበር? ሀ ከኤድን የአትክልት ስፍራ ውጪ። ሶስት ቃይና አቤል ከኤድን የአትክልት ስፍራ ውጪ የተወለዱት ለምንድን ነው? ሀ አባታቸው አዳምና እናታቸው ሔዋን ኃጢአት ስለሠሩ ስለሰሩና እግዚአብሔርን ስላልታዘዙ። አራት እግዚአብሔር አዳምና ሔዋን ከኤድን የአትክልት ስፍራ ስላስወጣቸው ሰዎች ሁሉ የተወለዱት የት ነው? ሀ ከኤድን የአትክልት ስፍራ ውጪ። አምስት እግዚአብሔር አቤልንና መሥዋዕቱን የተቀበለው ለምንድን ነው? ሀ አቤል እግዚአብሔርን ስለ ታዘዘ። ለ አቤል ለእግዚአብሔር መሥዋዕት በግ ስላቀረበ። ሀ አቤል በእግዚአብሔር መንገድ ብቻ ወደ እግዚአብሔር ስለ ቀረበ። ስድስት አቤል ስለ ራሱ ምን ያውቅ ነበር? ሀ አቤል በኃጢአት መወለዱን ያውቅ ነበር። ለ አቤል ኃጢአቱ በሞት መቀጣት እንደሚገባ ያውቅ ነበር። ሰባት አቤል ስለ እግዚአብሔር ምን ያውቅ ነበር? ሀ አቤል እግዚአብሔር ቅዱስ መሆኑን ያውቅ ነበር። ለ አቤል እግዚአብሔር ኃጢአትን ሁሉ በሞት እንደሚቀጣ ያውቅ ነበር። ሐ አቤል ከኃጢአቱ ሊያድነው የሚችለው እግዚአብሔር ብቻ መሆኑን ያውቅ ነበር። መ አቤል ደግሞ እርሱን ከኃጢአት ለማዳን አዳኙ እንደሚልክለት እግዚአብሔርን ያምን ነበር። ስምንት እግዚአብሔር ቃየንና መሥዋዕቱን ያልተቀበለው ለምንድን ነው? ሀ ቃይን ለእግዚአብሔር የበግ መስዋዕት ስላላቀረበ። ቃይን በእግዚአብሔር መንገድ ሳይሆን በራሱ መንገድ ወደ እግዚአብሔር ለመቅረብ ስለፈለገ። ዘጠኝ ቃይን ስለራሱ ምን ሀሳብ ነበረው? ሀ ቃይን በኃጢያት መወለዱን አላሰበም። ለ ቃይን ለኀጢአት የሚገባው ቅጣት ሞት እንደሆነ አላሰበም። አስር ቃየን ስለ እግዚአብሔር ምን ሀሳብ ነበረው? ሀ ቃየን እግዚአብሔር ቅዱስ መሆኑን አላሰበም። ለ ቃየን እግዚአብሔር ሁሉንም ኃጢአት በሞት እንደሚቀጣ አላሰበም። ሀ ቃየን እግዚአብሔር ብቻ ሊያድነው እንደሚችል አላሰበም። መ ቃየን ከኃጢአቱ የሚያድነው አዳኝ እንደሚያስፈልገው አላሰበም። አስራ አንድ እግዚአብሔር የቃየንን መስዋዕት ከተወ በኋላ ቃየንን ያነጋገረው ለምንድን ነው? ሀ እግዚአብሔር ቃየንን ስለሚወደው፣ ለ እግዚአብሔር ቃየን ኃጢያቱን እንድናዘዝ ስለፈለገ። አስራ ሁለት ቃየን ለእግዚአብሔር ታዘዘ? ሀ አልታዘዘም። አስራ ሶስት ቃየን ለማን ነው የታዘዘው? ሀ ቃየን ለሰይጣን ነው የታዘዘው። አስራ አራት ቃየን ምን አደረገ? ሀ ቃይን፣ ተቆጣ ወንድሙን አቤልን ገደለው። አስራ አምስት ቃይን ያደረገውን እግዚአብሔር አይቷል? ሀ አዎን አይቷል። ለእግዚአብሔር ሁሉን ነገር ያያል፣ ሁሉንም ነገር ያውቃል። አስራ ስድስት እግዚአብሔር የቃይንን ኃጢአት ቀጥቷል? ሀ አዎን ቀጥቷል። ለእግዚአብሔር ሁሉንም ኃጢአት ይቀጣል ሚሮሃ፣ እግዚአብሔር የማይቀጣው አንድ ኃጢአት የለም። እግዚአብሔር ቃይንን ካባረረው በኋላ ቃይን ምን አደረገ? ዘፍጥረት አራት ከዐሥራ ስድስት እስከ ዐሥራ ዘጠኝ እና ቁጥር 23 ዐሥራ ስድስት ቃይንም ከእግዚአብሔር ፊት ወጥቶ ሄደ። ከድን በስተ ምሥራቅ በምትገኝ ኖድ በተባለችው ምድር ተቀመጠ። ዐሥራ ሰባት ቃይን ምስቱን ተገናኛት፣ እርሷም ፀንሳ ሄኖክን ወለደች። ቃይን የቈረቈረውን ከተማ በልጁ ስም ሄኖክ ብሎ ጠራ። ዐስራ ስምንት ሄኖክ ኢራድን ወለደ ኢራድም ሞሕያዬልን፣ ሞሕያዬልም ማቱሳልን፣ ማቱሳልም ላሜህን ወለደ። ዐስራ ዘጠኝ ላሜህ ሁለት ምስቶች አገባ። የአንደኛዋ ስም አዳ የሁለተኛዋም ፂላ ነበር። 23 ላሜህ ሚስቶቹን እንዲህ አላቸው፣ አዳና ፂላ ሆይ ስሙኝ፣ የላሜህ ሚስቶች ሆይ አድምጡኝ። አንድ ሰው ቢያቆስለኝ፣ ጎልማሳው ቢጎዳኝ፣ ገደልሁት። ቃየን እግዚአብሔርን መታዘዝ አልፈለገም። ቃየን ሰይጣንን ታዘዘ። የቃየን ዘሮችም የቃየንን ምሳሌነት ተከተሉ። የቃየን ዘሮች እግዚአብሔርን መታዘዝ አልፈለጉም። የቃይን ዘሮች ሰይጣንን ይታዘዙ ነበር። የቃይን ዘሮች የእግዚአብሔርን መንገድ መከተል አልፈለጉም። የቃይን ዘሮች የራሳቸውን መንገድ ብቻ ተከተሉ። ቃይን ወንድሙን አቤልን እንደገደለው ሁሉ ከቃይን ዘሮች አንዱ ላሜህ አንድ ሰው ገደለ። ቃይን እግዚአብሔርን እንዳልታዘዘ ሁሉ የቃይንም ዘሮች የእርሱን ምሳሌነት በመከተል የእግዚአብሔርን ትዕዛዝ እምቢ አሉ። ሁላችንም እግዚአብሔርን እንድንታዘዝ ያስፈልጋል። እግዚአብሔርን የማንታዘዝ ከሆነ ልጆቻችንም የእኛን ምሳሌ ይከተሉና እግዚአብሔርን አይታዘዙም። ቃየንና ዘሮቹ ለእግዚአብሔር አልኖሩም። የቃየንና የዘሮቹ የህይወታቸው ዓላማ ምን ነበር? የቃየንና የዘሮቹ የህይወታቸው ዓላማ እርካታ ማግኘትና ገንዘብና ንብረት መሰብሰብ ብቻ ነበር። እኛ ለገንዘብና ንብረት መኖር የለብንም። ገንዘብና ንብረት ሊያድነን አይችልም። እግዚአብሔር ብቻ ነው ሊያድነን የሚችለው። እግዚአብሔር ብቻ ነው ከሰይጣን ኃይል ሊያድነን የሚችለው። ቃየን አቤልን ስለገደለው ገደለው፣ እግዚአብሔር ለአዳምና ለሕዋን ሌላ ልጅ ሰጣቸው። አዳምና ሕዋን ስሙን ሴት አሉት። ዘፍጥረት አራት ቁጥር ሀያ አምስት አዳም እንደ ገና ምስቱን ተገናኛት፣ እርሷም ወንድ ልጅ ወለደች ቃይን በገደለው በአቤል ፈንታ እግዚአብሔር ምትክ ሰጠኝ ስትል ስሙን ሴት ብላ ጠራችው። አዳምና ሔዋን በኤድን የአትክልት ስፍራ ኀጢአትን ከሠሩ በኋላ እግዚአብሔር ሰዎችን ከሰይጣን ለማዳን አዳኝ እንደሚልክ ቃል እንደገባላቸው ታስታውሳላችሁ። አቤል እግዚአብሔርን ያመነ ሰው ስለነበር እግዚአብሔር ከአቤል ዘር አዳኝ ለመላክ አቅዶ ነበር። ሰይጣን ቃየን አቤልን እንዲገለው ገፋፋው። ሰዎችን ከሰይጣን እጅ የሚያድን አዳኝ እግዚአብሔር እንዲልክ ሰይጣን አልፈለገም። ቃየን አቤልን ስለገደለው ሰይጣን እግዚአብሔር ሊያደርገው የወሰነውን ነገር ማስቆም ችሎ ነበር? አልቻለም። እግዚአብሔር ሊያደርገው የወሰነው ነገር ማንም ሊያስቆመው አይችልም። ቃየን አቤልን ስለገደለው እግዚአብሔር አዳኝ ለመላክ የገባውን ቃል ረሳ? አልረሳም ። እግዚአብሔር የገባውን ቃል አይረሳም። እግዚአብሔር ለአዳምና ለህይዋን ሴት የተባለ ሌላ ልጅ የሰጣቸው ለምንድን ነው? ቃይን አቤልን ስለገደለው እግዚአብሔር ከሴት ዘር አዳኝ ልልክ ስለወሰነ ነው። እግዚአብሔር ሁል ጊዜ የጀመረውን ሥራ ይፈጽማል። ማንም እግዚአብሔርን ሊያስቆመው አይችልም ሰይጣንም ቢሆን እግዚአብሔርን ሊያስቆመው አይችልም። ሴት አደገ፣ ምስትም አገባ። የሴት ምስት ወንድ ልጅ ወለደች፣ ሴትም ልጁን ሄኖስ አለው። ቁጥር ስድስት ለሴትም ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያን ዘመን ሰዎች የእግዚአብሔርን ስም መጥራት ጀመሩ። እግዚአብሔር በመጽሐፍ ውስጥ እንደሚነግረን ለሴት ልጅ በተወለደለት ጊዜ የቤተሰብም። የሴት ቤተሰብ የእግዚአብሔርን ስም መጥራትና እግዚአብሔርን ማመን ጀመረ የእግዚአብሔርን ስም የሚጠራውንና በእግዚአብሔር መንገድ ወደ እርሱ የሚቀርበውን ሁሉ እግዚአብሔር ይቀበለዋል። ጥቁር ወይም ነጭ ሀብታም ወይም ደሃ ወጣት ወይም ሽማግሌ ወንድ ወይም ሴት ሊሆን ይችላል ማንም የእግዚአብሔርን ስም የሚጠራውንና በእግዚአብሔር መንገድ ወደ እግዚአብሔር የሚቀርበውን ሁሉ እግዚአብሔር ይቀበለዋል። ሴትና ቤተሰቡ በእግዚአብሔር ቢያምኑም እንኳን ሌሎች ብዙ ሰዎች ግን በእግዚአብሔር አያምኑም ነበር። አዳም ብዙ ዓመት ከኖረ በኋላ ሞተ። ዘፍጥረት አምስት ከአራት እስከ ዘጠኝ ሴት ሄኖስን ከወለደ በኋላ አዳም ስምንት መቶ ዓመት ኖረ። ሌሎች ወንዶችና ሴቶች ልጆችን ወለደ። አምስት አዳም በአጠቃላይ ዘጠኝ መቶ ሰላሳ ዓመት ከኖረ በኋላ ሞተ። አዳም ለምን ሞተ? አዳም የእግዚአብሔርን ትእዛዝ እምቢ ስላለ እና ሰይጣንን ስለታዘዘ ሔዋንም ደግሞ ሞተች። ሔዋን ለምን ሞተች? ሔዋን የእግዚአብሔርን ትእዛዝ እምቢ ስላለችና ሰይጣንን ስለታዘዘች። በመጀመሪያ በዓለም ላይም ሞት አልነበረም። እግዚአብሔር አዳምና እና ሔዋን እንዲሞቱ አልፈለገም ነበር። እግዚአብሔር ማንም እንዲሞት አልፈለገም ሰዎች ሁሉ የሚሞቱት ለምንድን ነው? በኃጢአታችን ምክንያት እግዚአብሔር ኃጢአትን የሚቀጣው ለምንድን ነው? በሞት እግዚአብሔር በመጽሐፉ የሴት ዘር ስለሆነው ስለ ሄኖክ ታሪክ ይነግረናል ዘፍጥረት 5 ከቁጥር 22 እስከ 23 22 ሄኖክ ማቱሳላን ከወለደ በኋላ አካሄዱን ከእግዚአብሔር ጋር በማድረግ ሦስት መቶ ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችንም ወለደ። ሃያ ሦስት ሄኖክ በአጠቃላይ ሦስት መቶ ስልሳ አምስት ዓመት ኖረ። ሄኖክ ኃጢአተኛ ሆኖ ቢወለድም በእግዚአብሔር አመነ፣ እግዚአብሔርንም ታዘዘ። ሄኖክ ስለ ራሱ ምን ያውቅ ነበር? ሄኖክ ከአዳምና ሔዋን ዘር መወለዱን ያውቅ ነበር። ሄኖክ ከዕድን የአትክልት ስፍራ ውጪ መወለዱን ያውቅ ነበር። ሄኖክ ኃጢአት ባለበት ዓለም መወለዱን ያውቅ ነበር። ሄኖክ ሞት ባለበት ዓለም መወለዱን ያውቅ ነበር። ሄኖክ ስለ እግዚአብሔር ምን ያውቅ ነበር? ሄኖክ እግዚአብሔር ቅዱስ መሆኑን ያውቅ ነበር። ሄኖክ እግዚአብሔር ኃጢአትን ሁሉ በሞት እንደሚቀጣ ያውቅ ነበር። ሄኖክ እግዚአብሔር ብቻ ሊያድነው እንደሚችል ያውቅ ነበር። ሄኖክ እግዚአብሔር ሰዎችን ከሰይጣን ለማዳን አዳኝ እንደሚልክ ያምን ነበር። ሄኖክ ሌሎች ሰዎች በእግዚአብሔር እንዲያምኑ ነገራቸው። ይሁን እንጂ ብዙ ሰዎች ሄኖክን መስማት አልፈለጉም። ብዙ ሰዎች በእግዚአብሔር ማመን አልፈለጉም። አንድ ቀን አንድ እንግዳ የሆነ ነገር በሄኖክ ሕይወት ውስጥ ተፈጸመ። ዘፍጥረት 5:24 ቁጥር 24 ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ስለወሰደውም አልተገኘም። በሄኖክ ላይ የደረሰው እንግዳ ነገር ምን ነበር? እግዚአብሔር ሄኖክን ከእርሱ ጋር እንዲኖር ወደ መንግስተ ሰማይ መውሰዱ ነው። መንግስተ ሰማይ ምን ይመስላል? መንግስተ ሰማይ ሐዘን ወይም ለቅሶ የሌለበት እጅግ ውብ ነው። መንግስተ ሰማይ በሽታ ወይም ሞት የሌለበት እጅግ ውብ ነው። መንግስተ ሰማይ እግዚአብሔር እና መላእክቱ የሚኖሩበት ስፍራ ነው። ስንቶቻችሁ አሜሪካ አገር ሄዳችሁ አይታችኋል? አላያችሁም። ብዙዎቻችሁ አሜሪካን ሄዳችሁ ባታዩትም እንኳን አሜሪካ አገር አለ። ከኛ መካከል ማናችንም መንግስተ ሰማይ ሄደን ያላየን ብንሆንም እንኳን መንግስተ ሰማይ አለ። መንግስተ ሰማይ የት ነው? መንግስተ ሰማይ ከፀሐይ፣ ከጨረቃ እና ከከዋክብት እጅግ ርቆ ነው የሚገኘው። እግዚአብሔር ሄኖክን ወደ መንግስተ ሰማይ የወሰደው ለምንድን ነው? ሄኖክ ፈጽሞ ኃጢያትን ስላልሰራ ነው። አይደለም። ሄኖክ ኃጢያት ሠርቷል እንደ ሌሎቹ ሰዎች ሁሉ። ሄኖክ የአዳምና የህዋን ዘር ነው። ሄኖክ እንደ ማንኛውም ሰው ሁሉ ኃጢአት በነገሰበት ዓለም ነው የተወለደው። ታዲያ እግዚአብሔር ሄኖክን ወደ መንግሥት ሰማይ ለምን ወሰደው? ሄኖክ እግዚአብሔርን ስለ ታዘዘ ነው። ሄኖክ ወደ እግዚአብሔር የቀረበው በእግዚአብሔር መንገድ ብቻ ስለሆነ ነው። እግዚአብሔር ሰዎችን ሁሉ ስለፈጠረ ሁሉም ሰው የእግዚአብሔር ነው። እግዚአብሔር ሰዎችን ሁሉ ስለፈጠረ በሰዎች ሁሉ ላይ የሚፈልገውን ማድረግ ይችላል። እግዚአብሔር ሄኖክን ስለፈጠረ፣ ሄኖክም እግዚአብሔርን ስለታዘዘ እግዚአብሔር ሄኖክን ወደ መንግሥተ ሰማይ ወሰደው። ሄኖክ አልሞተም። ሄኖክ ከመሞቱ በፊት እግዚአብሔር ወደ መንግሥተ ሰማይ ወሰደው። ሄኖክ ያልሞተና እግዚአብሔር ወደ ሰማይ የወሰደው የመጀመሪያ ሰው ነው። የሄኖክ ልጅ ስም ማቱሳላ ነበር። ዘፍጥረት አምስት ቁጥር 25 እስከ 27። ቁጥር 25 ማቱሳላ ዕድሜው 187 ዓመት ሲሆን ላሜህን ወለደ። ቁጥር 26 ማቱሳላ ላሜህን ከወለደ በኋላ 782 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችን ወለደ። 27 ማቱሳላ በአጠቃላይ 969 ዓመት ከኖረ በኋላ ሞተ። የሄኖክ ልጅ ማቱሳላ በዓለም ላይ ከኖረ ከማንኛውም ሰው የበለጠ ረጅም ዕድሜ የኖረ ሰው ነው። ማቱሳላ 969 ዓመት ኖረ። ዘፍጥረት 5 ከቁጥር 28 እስከ 29 እና ቁጥር 32 28 ላሜ ዕድሜው 182 ዓመት በሆነ ጊዜ ልጅ ወለደ። ቁጥር 29 ስሙንም እግዚአብሔር በረገማት ምድር ከልፋታችንና ከጉልበታችን ድካም ያሳርፈናል ሲል ኖህ ብሎ ጠራ። 32 ኖህ እድሜው አምስት መቶ ዓመት ሲሆን ሴምን፣ ካምን፣ ያፌትን ወለደ። የማቱሳላ የልጅ ልጅ ኖህ ነበር። በሚቀጥለው ትምህርት ስለ ኖህና ቤተሰቡ እንማራለን።